The voice of America. መንግሥት ለምርጫ ዝግጅት ከማድረጉ በፊት በእስር የሚገኙ የተፎካካሪ ፓርቲ አባላትና አመራሮችን መፍታት አለበት ሲል የኦሮሞ ፌዴራልስ ኮንግረስ ፓርቲ አሳሰበ። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት የፖለቲካ ምህዳሩ በመስፋት እውነተኛ ዲሞክራሲ በኢትዮጵያ እንዲወለድ መንግስት የፖለቲካ ፓርቲ እስረኞችን መፍታት አለበት ብለዋል። በዚህ ዙሪያ ከብልጽግና ፓርቲ አመራሮች ምላሽ ለማግኘት የተደረገው ጥረት አልተሳካም። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ ባወጣው መግለጫ ሀገር እያስተዳደረ ያለው መንግስት ሀገር አቀፍ ምርጫ ለማካሄድ እየተዘጋጀ እንደሆነ እየጠቆመ ሲሆን ከምርጫው መቅደም ያለባቸው ጉዳዮች አሉ ሲሉ የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ጥያቄያቸውን አሰምተዋል። የኦፊኮ ሊቀመንበር ብሔራዊ መግባባት ቅድሚያ ሊሰጠው የሚገባ ጉዳይ ነው የፖለቲካ ምህዳሩን ለማስፋት ደግሞ የታሰሩ ተፎካካሪ ፓርቲዎች አባላት እና መሪዎች መፈታት አለባቸው ስሉ አክለዋል። ብሔራዊ መግባባት ብሔራዊ መግባባት ብሔራዊ መግባባት ብለን ስንናገር የነበረው ሳይፈታ ብዙ ነገሮች ውስጥ እየገባ ነው። አሁንም ቢሆን ሰላማዊና የተረጋጋ ምርጫ ወደ ሰላማዊ መንገድ ሊወዘን የሚችል ምርጫ፣ ዲሞክራሲያዊ ስርዓት እንዲወለድ ዝም ብሎ ሳይሆን ምርጫ ዳ አድነቱ ሳይሆን ቦካሳዊ ስላት በታሪካችን ለመጀመሪያ ጊዜ እንዲወለድ ለማድረግ ከዛም ወይም ደግሞ ሕዝባችን ሰላምና መረጋጋት በሰፈነበት ሁኔታ ወደ ልማት ፊቱን እንዲያይዞን ለማድረግ የብሔራዊ መግባባት ብለን ስናገር የነበረውም እስካሁን አልተፈታም። የፖለቲካ ምህዳሩ እየሰፋ አይደለም፣ እንዲሁም እየጠበበ ነው። ቢሮዎቻችን በየቦታው እንደተዘጉ ነው። ብዙ አባሎቻችን ምርጫውን መወዳደር የሚችሉ ታዛቢ የሆነው መስራት የሚችሉ በብዙ ነገሮች ሊሳተፉ የሚችሉ ሰዎች አባሎቻችን እስር ቤት ናቸው። በኢትዮጵያ እውነተኛ ምርጫን ለማካሄድና እውነተኛ ዲሞክራሲን ለማስፈን መሰራት ያለባቸው የቅድመ ሁኔታዎች አሉ ሲሉ አመልክቷል። ሊቀመንበሩ ፖለቲካ ድርጅቶች በነፃ የመንቀሳቀሳቸው፣ በሰላም የመንቀሳቀሳቸው፣ አባሎቻቸው ያለባት የታሰሩ መፈታታቸው፣ ቢሮዎቻቸው ተከፍቶ በሚሆን መንገድ ምርጫ ውስጥ መግባት ውስጥ ካልገባን በስተቀር ምርጫ ምርጫ ስለተባለ ብቻ ምርጫ ውስጥ ከተሳተፍ እስካሁን ድረስ እኮ ከንጉሱ መጨረሻ አመታት ጀምሮ የደርግም የኢህአዴግ አንድም አሁን ብዙ ምርጫዎች ውስጥ አልፈናል። አሁኑ እና ምርጫም መሰረታዊ በሆነ መንገድ እስካሁን ድረስ አገሪቱ ኋላ ከንጉሱ ዘመን ጀምሮ ስታካሄዳቸው ከነበሩ ምርጫዎች የተሻለና በሀቅ ላይ የተመሰረተ በፍትህ ላይ የተመሰረተ ገለልተኛ በሆነ አካል የተዳኘ ዲሞክራቲክ ኢትዮጵያ እንድትወለድ የተጨናገፈ ነገር ሳይሆን ዲሞክራቲክ ኢትዮጵያ እንድትወለድ ቅዳሰርግ ምርጫ መሆን አለበት ብለን እናምናለን። ለእነዚህ ደግሞ የሚያስፈልጉ ነገሮች እነዚህ ናቸው። መሰረታዊ ጉዳዮች ለእኛም ብቻ ሳይሆን ለአፍሪካም ለ መንግስት ከተፎካካሪ ፖለቲካ ፓርቲዎች ጋር ለምርጫ ቅድመ ዝግጅት እያደረገ ያለው ውይይትም አጥጋቢ አይደለም ብለዋል ፕሮፌሰር መረራ። እየተሳተፍን ነው፣ ግን በቂ አይደሉም። የታሰሩ ነገሮች እስካሁን ድረስ በቂ ናቸው። ታሲሯል ነገሮች ላይ ተስማምተናል ብለን በእጃችን የያዝነው ነገር የለም። ስለዚህ ያኖች ትልቁ ችግር ውይይት ብቻውን አይደለም። ውይይት ነገሮችን ለመፍታት በድርድሮች የሚፈቱት ነገሮችን በድርድሮች ለመፍታት ለነጻነት ስታዊ መጫ የሚያስፈልጉ መሰረታዊ ጉዳዮች ናቸው የሚባሉ ነገሮች ላይ መስማማትና አስፈላጊም ከሆነ ደግሞ መፈራረምን በጋራ በቀየስኖ የፕሮታካርታ ላይ ተስማምተን ስራ ላይ ስምምነቶቻችን ስራ ላይ ለማዋል መስራት አለብን። ኦፊኮ የሚያቀርበውን ክስ በተመለከተ ከብልጽግና ፓርቲ አመራር ምላሽ ለማግኘት በተደጋጋሚ ያደረግኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ